የአራት የፖለቲካ ድርጅቶች ጥምረት የሆነው ገዢው የኢትዮጵያ ሕዝቦች አቤታዊ ዲሞክራሲያዊ ግንባር ኢህአዴግን ወደ አንድ አገራዊ ፓርቲ የመቀየሩ ውጥን መነሳት ከጀመረ በርካታ ዓመታት ተቆጥረዋል። ይህ ጉዳይ በየሁለት ዓመቱ በሚካሄደው የኢህአዴግ ጉባኤ ወቅት በየጊዜው ሲነሳ ቆይቷል። በ201 ዓ ም በሐዋሳ ከተማ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሊቀመንበርነት የተካሄደው ሰባተኛው የድርጅቱ ጉባኤ ጉዳዩ ከተነሳባቸው ስብሰባዎች አንዱ ነው። ከአቶ መለስ ዕልፈት በኋላ በ2005 ዓ ም በባህር ዳር በተካሄደው ዘጠነኛው የድርጅቱ ጉባኤም ኢህአዴግን ወደ ወጥ ፓርቲ ማሸጋገር በሀሳብ ደረጃ ቀርቦ ነበር። የቀድሞ የህዋት አባልና የትግራይ ክልል ርዕሰ መስተዳደር የነበሩት አቶ ገብሩ አስራት ጉዳዩ ለመጀመሪያ ጊዜ የተነሳው በባህር ዳር ተካሂዶ በነበረው የድርጅቱ ጉባኤ ወቅት እንደነበር ያስታውሳሉ። እንግዲህ እኔ እስከማውቀው ድረስ ኢህአዴግ ወደ አንድ አገራዊ ፓርቲ የማሳደጉ ጉዳይ በውል የተነሳው በባህር وباقي العين الدر ያኔ በደንብ የተመከረበት ጉዳይም አልነበረም። ከክፍሉ በኋላም ከዘጠና ሶስት ዓመተ ምህረት በኋላም እንዲሁ በተወሰነ ደረጃ ግንባሩ ወደ አንድ ሀገራዊ ፓርቲ እንደሚሸጋገር ተነግሮ ነበር። ሆኖም ይሄን የመሪ በዛን ጊዜ አቶ መለስ ነበሩ የተቀበሉት አይመስለኝም። ሌሎችም ዋናዎች የፓርቲ አባላት ይህን ስላልተቀበሉ እንዳለ በግንባር ተሰባስቦ ነው የቆየው። ከዛ በፊት ግን በማሌሊት ጊዜ ካልሆነ በስተቀር በግንባርነት እንዲቀጥል እንጂ በአንድ አገራዊ ፓርቲ እንዲደራጅ የተወሰነበት ሁኔታ አልነበረም እስከ ማውቀ ማለት ነው። ኢህአዴግ ወደ ወጥ ፓርቲነት እንዲቀየር የማይፈልግበት ምክንያት በድርጅቱ ውስጥ አለ የሚባለውን የህዋትን የበላይነት ለማስጠበቅ እንደሆነ የሚከራከሩ ወገኖች አሉ። አቶ ገብሩ ዋናው ምክንያት ይህ አይመስለኝም ይላሉ። ግንባሩ ወደ አገራዊ ፓርቲነት እንዲቀየር ሀሳብ የቀረበው እንደውም የህወት አባል በነበሩት የቀድሞ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን እንደነበር ይጠቅሳሉ። እንግዲህ እንደሚታወቀው ኢህአዴግ የሚከተለው የፌዴራሊዝም ስርዓት አለ። የፌዴራል ስርዓቱ በዋነኛነት ብሔርን ማዕከል ያደረገ ፌዴራሊዝም ነው እና እነዚህ ብሔሮች የራሳቸው አካባቢዎችን ለመምራት ፓርቲዎቻቸውም የዛ አካባቢያቸው ግንባር ቀደም መሪ ሆነው ለመምራት ስለሚፈልጉ ዋናው ትኩረታቸውም ወደ የግንባር ወደ የአካባቢያቸው ወደ የፌዴራሉ ስለሆነ ሀገራዊን ጉዳይ እንደ ሁለተኛ ነገር ስለሚያዩት ነው። እንደሚባለው ወሳኙ ጉዳይ ይሄ ክልል ያለው የፌዴራል ጉዳይ ነው ተብሎ ስለሚነገር ካልሆነ በስተቀር የአንድ ፓርቲ ፍላጎት ብቻ አድርጌ አላ ሌሎችም ቢሆኑ ይሄ አልገፉበትም እኮ እንዲያውም እኔ በኦፒዲዮ በኩል ያለውም የገፋበት አልነበረም። በብአዴን በኩልም የተገፋበት አልነበረም። ጉዳይም የተነሳው እኮ የሚመስለኝ ከህወሀት በኩል ነው አቶ ስዩሙ እና ሌሎች ናቸው ያነሱት እንጂ ሌሎችም ያነሱ ሊኖሩ ይቻሉበት፣ ግን በውል የታወቀውና በጉባኤ ያነሳው ግን አቶ ስዩም ነበር። በኢትዮጵያ አሁን ላለው የፖለቲካ ቀውስና በኢህአዴግ አባል ድርጅቶች መካከል ተካሯል ለሚባለው ሽኩቻ እንደ አንድ መፍትሄ ከሚቀርቡት ውስጥ የገዢው ፓርቲ አደረጃጀትን መለወጥ ነው። የተወሰኑ የፖለቲካ ታዛቢዎች የኢህአዴግ አጋር ድርጅት የሆነው የኢትዮጵያ ሶማሌ ህዝቦች ዲሞክራሲያዊ ፓርቲ ከአራቱ አባል ድርጅቶች በተጨማሪነት ሊካተት ይገባል ሲሉ፣ ገሚሶቹ ደግሞ ግንባሩ ወደ ውህድ ፓርቲነት መቀየር እንዳለበት ይመክራሉ። አቶ ገብሩ የኢህአዴግ የአደረጃጀት ቅርጽ መለወጥ በኢትዮጵያ አሁን ያለውን የፖለቲካ ቀውስ አይፈታም ባይ ናቸው። ሀገራዊ ፓርቲ መሆኑ ወይ ክልላዊ ፓርቲ መሆኑ ብቻ መሆን የለበትም። በእርግጥ ሀገራዊ ፓርቲ መሆኑ በግንባሩ የሚታየውን የድርጅቶች ሽኩቻ ሊያደርገው ይችል ይሆናል። ይሄ ነው ሊሆን የሚችለው። ዋናው ነገር ግን ሀገራዊ ፓርቲ ብቻ ሁን፣ ዲሞክራሲያዊ ሀገራዊ ፓርቲ መሆን አለበት እኮ ሀገሪቱን ካለችበት አሁን ካለበት የተለየ አስተሳሰብ ምጥቀት ሊያመጣ የሚችል ፓርቲ በመሰረቱም፣ በሀገሪቱ የብዙኃን ፓርቲዎች ስርዓት እንዲኖር የሚያምን ፓርቲ፣ በሀገሪቱ የሕዝቦች ነጻነት እና የስልጣን ወሳኝነት የሚያምን ፓርቲ፣ በሀገሪቱ ያለው እየተፈጸመ ያለው ይሄ ዝርፊያ ምናምን የሚቋቋም ፓርቲ፣ በአጠቃላይ ሀገራችን ያለችበትን ችግር ተገንዝቦ ወደፊት ሊገፋ የሚችል በተለይ በዲሞክራሲ ረገድ በምርጫ ረገድ ነጻና ፍትሃዊ ምርጫ ላካሄድ የመረጠ ፓርቲ እና በአጠቃላይ ዲሞክራሲ የሆነ አሁን አምባገነን ፓርቲ ነው፣ የአንድ ፓርቲ አገዛዝ ነው ያለው። ከአንድ ፓርቲ አገዛዝ አስተሳሰቡ የሚወጣ ፓርቲ ነው ኢትዮጵያን ሊታደግ የሚችል እንጂ እንዲሁ አምባገነን ፓርቲ ተበታትነው የነበረ በግንባር የተሰባሰበው አምባገነን ፓርቲ በአንድ አገራዊ አምባገነን ፓርቲ ቢጠቃለልም ለኢትዮጵያ የሚያመጣው ነገር የለም። ኢትዮጵያ እየፈለገችው ያሉ የኢትዮጵያ የተለያዩ ፓርቲዎች አስተሳሰቦች የሚወክልበት ሀገር በኢትዮጵያ ያለው ብዙሃነትን የሚያስተናግድ ህዝቡ እንዲወስን የሚያደርግ የህዝቡ ነፃነት የሚፈቅድ ፓርቲ ነው እየፈለገ ያለው እንጂ እንዲሁ ከግንባር አምባገንነት ወደ አገራዊ አምባገንነት የሚሻገር ፓርቲ ለኢትዮጵያ የሚያመጣው ለውጥ የለም። ለዚህም የአስተሳሰብም ለውጥ ያስፈልጋል፣ የሪፎርም ለውጥ፣ የፖሊሲ ለውጥም መሰረታዊ የፖሊሲ ለውጥም ያስፈልጋል። እና እነዚህን በሙሉ በተሟላ መልኩ ለውጥ ሊያመጣ የሚችል ፓርቲ ነው ኢትዮጵያን ሊታድግ የሚችል እንጂ እንዲሁ ቅርሱ ብቻ አደረጃጀት ብቻ ለውጥ አይመጣም። አደረጃጀት እና አስተሳሰብ አንድ ላይ አጣምሮ ለውጥ ሲመጣ ነው ለውጥ ሊመጣ የሚችል የሚል አስተያየት ነው።